የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ወደ አንድነቷ ትመለስ ይሆን? ከዓለም አንጋፋ አብያተ ክርስቲያን አንዷ የሆነችው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በዕድሜ ዘመኗ እጅግ የበዙ ፈተናዎችን ማለፏን ታሪኳ ይናገራል። ባለፈው ሩብ ምዕት ዓመት በውስጧ የተፈጠረው መከፈልና በሀገር ውስጥና በውጪ በሚንቀሳቀሱ ሁለት ሲኖዶሶች መለያየት ብዙዎችን ሲያሳስብ የቆየ የራስ ምታት ሆኗል። በሁለቱም ጎራ ያሉ አባቶችን ለማቀራረብና ወደ አንድነት ለመመለስ የተለያዩ ጥረቶች በተለያዩ ጊዜዎች ተደርገዋል። የሰላምና የአንድነት ጉባኤ ሁለተኛ ዙር የሚባል የሁለቱም ወገኖች ተጠሪዎች ያሉበት ቡድን እነሆ አሁንም በእንቅስቃሴ ላይ ይገኛል አበረታች ምላሾችን ከሁለቱም አቅጣጫ እያገኘን ነው ይላሉ በጥረት ውስጥ ያሉ አሸማጋዮች መሪዎቹን አነጋግሬአለሁ ቤተ ክርስቲያኒቱ ውስጥ አገልግሎት የምንሰጥ የቤተ ክርስቲያኒቱ ልጆች ነን በዋናነት ደግሞ አሁን የተገኘንበት ቤተ ክርስቲያኒቱ ከተወሰነ ዓመታት ወዲህ ያው ልዩነት በመካከል ተፈጥሮ ትንሽ መዘበራረቅ ስላለ ይህን መዘበራረቅ ወደ ሌላ ትውልድ መቀጠል ስለሌለበት ከዚህም ከዚያም ማለትም በአገሪቱ ቅዱስ ሲኖዶስ ቤተ ክርስቲያን የሚያገለግሉ አባቶችም በዚህ በውጭ ሲኖዶስም ያለነው በሌላም በገለልተኛው ያለነው ተሰባስን ይህን እንዴት እናድርገው? ምንስ ይሻላል? ከእኛ የበለጠ ለጉዳዩ ባለቤት ማን አለና ቤተ ክርስቲያኒቱ ከምንም በላይ ክብሯም ልዕልናዋም ለእኛ ነው ቅርቡ በሚል ተነሳስተን ያ ሁለቱን አንድ ለማድረግ እየተንቀሳቀስን ያለንን በዋናነት ዋና ሰብሳቢያችን መልአከ ሕይወት አረገወይን የቶሮንቶ ቅዱስ ተክለ ሃይማኖት ቤተ ክርስቲያን አስተዳዳሪ ናቸው። እንግዲህ ደግሞ እሳቸው ሰፋ አድርገው ይገልጹታል እያምናለሁ እንደ መነሻል ከተለያየ ዓለም የተሰባሰብን የቤተ ክርስቲያኒቱ ልጆች ነን። ያው አንድ ለማድረግ እንቅስቃሴ ከጀመርን ቆይተናል። መምህር ፍሬ ሰው አመሰግናለሁ። መላከ ሕይወት አረገ ወይን፣ ወደ እርስ ውስጥ ደግሞ ልመለስ። እኔም በቅድሚያ ይህን የጀመርነውን እንቅስቃሴ ከግብ ለማድረስ ይረዳን ዘንድ በተለይ በመገናኛ ብዙኃን በእናንተው በቪኦኤ በኩል ድምፁ እንዲተላለፍ ለማድረግ ስለጋበዛችሁን በጉባኤው ስም እኔም ምስጋናዬን አቀርባለሁ። መላከ ሕይወት አድርገው ብርሃኑ እባላለሁ። በአሁኑ ጊዜ በቶሮንቶ ከተማ ካናዳ ውስጥ ነዋሪ ነኝ። ደብረ ገነት አቡነ ተክለ ሃይማኖት ቤተክርስቲያን ውስጥ አገለግላለሁ። መምህር ፌረሰው እንደገለጹትም በዚህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሁለተኛ ዙር የሰላምና አንድነት ጉባኤ በሚል በራሳችን አነሳሽነት ከተለያዩ ሀገራት ተጠራርተን ጉባኤውን የመሰረትን አባላትንም የዚያ አባላት የዚያ ጉባኤ ሰብሳቢ ለጊዜው እኔን መድበውኝ በዚያ እየተንቀሳቀስኩ የሚገኝ ቤተክርስቲያኗ ልጅ ነኝ። ይህም ፍጻሜ ያገኝ ዘንድ ሁሉም በሚያደርገው ጥረት ላይ የበኩሌን አስተዋጽኦ ለማበርከት የማህበሩ አባል ሁኜ የቀጠልኩ ሆነኝና፣ ይሄው ነው አላማችንም። የሆኑ እንግዲህ መምህር ፍሬሰው ቀደም ሲል ሲጠቅሱ ይሄ ችግር ይሄ መከፋፈል ወደ ሌላ ትውልድ እንዳይሸጋገር ብለው ነበረ። ትልቅ ቁም ነገር ነው፣ ትልቅ አባባል ነው። ነገር ግን የተሸጋገረ ይመስለኛል። ይሄ መከፋፈል ከአንድ ትውልድ አልፎ የመጣ መከፋፈልና ልዩነት ያለ ይመስለኛል። ባለፉት ሀያ አምስት የሚሆን ወደዛ የሚጠጋ አመታት ችግርን መቼስ ለመፍታት በመጀመሪያ ችግሩ ምን እንደሆነ ማወቅ ያስፈልጋል ችግር ምን እንደሆነ ማወቅ የመፍትሄው ግማሽ ነው የሚባል አባባል አለ እስካሁን ድረስ በሄዳችሁበት ጉዞ ምንድን ነው በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ውስጥ ያለው መሠረታዊ ችግር የልዩነት መንስኤ ምንድን ነው ብላችሁ ታስባላችሁ ወይስ ምን የደረሳችሁበት ነገር አለ ምእመናኑስ እንዲያውቁ የምትፈልጉት ችግር ነው የምትሏቸው ነገሮች ምንድን ናቸው ያሉት። መላከ ሕይወት ወደ እርስዎ ልምጣ፣ እስቲ በአብዛኛው እንደው መነሻዋን ነጥብ የመጀመሪያዋን ነጥብ ሊያውቁት የሚችሉት የሲኖዶሱ አባላት ናቸው። የተፈጠረው እዚያ ውስጥ ነው እና ሌላው ከካህናት ጀምሮ ትንሽ ቀረብ ብንልም ምእመናኑ ደግሞ ከኛ ትንሽ ራቅ ይላል። ስሚ ስሚ የምንሄድበት እና በአጋጣሚም ከ አባቶች በጨረፍታ የምንሰማውና የምናስበው ነገር ነው ሊኖረን የሚችለው ግን በዘመኑም በጊዜውም አለ እንደተባለው፣ ቅድም ወደ ሀያ ስድስት ዓመታት አስቆጥሯል። አንድ ትውልድ ሊያልፍ ምንም የቀረው አይመስልም። ወደ ሌላ ትውልድም እንዳይሸጋገር እና ጨርሶ እንዳይረሳ ችግሩ ወደ መባባስ እንዳይደርስ ለማድረግ ነው በወቅቱ ነበሩ ከምንላቸው ጉዳዩ ሲፈጠር ችግሩ ሲፈጠር መለያየቱ ሲመጣ ከነበሩት ብዙ አበው ሊቃነ ጳጳሳት መካከል ዛሬ ከአስርና አስራ ሁለት የማይበልጡ ሰዎች ናቸው ያሉ። እነዚያም በዕድሜም በጤናም ብዙ እየራቁ በሌላ ተተኪ አበው ጳጳሳት እየተመራ ያሉ ቤተክርስቲያን ነው፣ የውጭም የውስጡም እነዚህም ቢሆን በውስጥ ባያውቁትም ትንሽ ቀረብ ይላሉ እና በኒህ ጊዜ እንኳ ቢፈታ የሚል ነው። በአጠቃላይ እንደው አንደኛውን እንዳልነበረ ሆኖ ከሚቀር እንዲፈታ ለማድረግ ነው ጥረታችን እና መንስኤው ምን እንደሚሆን በዚያም በዚያም የሚነገር ነገር ሊኖር ይችላል። የበለጠ የሚያውቁት እነሱ ናቸው እና ተቀራርበው ሲነጋገሩ ነገሩ ይወጣልናል፣ ለእኛም ግልጽ ይሆንልናል። የስሚ ስሚው ለእኛ ብናወራውም ብንናገረውም ብዙም አይጠቅመንም ባይነኝ። ከነሱ ከአባቶች ግን ተቀራርበው ይሄን ነገር እስኪ ተነጋገሩበት፣ ማን አጠፋ፣ ማን ነው የተበደለ፣ ማን ነው የበደለ ብለን እንድንነጋገርበት ነው። መቼም በእውነቱ ገሌ ገሌ ተብሎ የሚጠቀስ ያለ ነገር አይመስለኝም። ሁሉም ተጠያቂ የሚሆንበት ደረጃም ሊሆን ይችላል። በአጠቃላይ እንዲቀራረቡ ማድረግ ነው እና ተቀራርበው ፋይሉ በእጃቸው ነው። በጊዜው የተፈጠረውን ችግር ትንሽ መነሻ ትኖረዋለች። ያቺ አድጋ አድጋ ዛሬ ለቤተ ክርስቲያኗ ትልቅ ሕመም እና ችግር ሁና ቀጥላለች እና ወደ ነበረበት ለመመለስ ነው መንስኤው ይሄ ነው ብለን ለማለት ለጊዜው በይ ይሆናል እንዳይመስልብን ስለምሰጋ ነው። የሰማሁትን ሁሉ መናገሩ በገቢ ስለማይሆን መስሎ ስለሚታየኝ ነው። ችግር መኖሩን ብቻ ካወቅን መለያየታቸውን በይፋ ማዶ እና ማዶ ሆነው እንደዚህ ተደርጓል፣ ይሄ ተደርጓል እየተባለ የሚባለውን ነገር በቅርርብ ሊፈታ ይችላል የሚል ግምት ስላለን ነው የተሰባሰብነው። መምህር ፍሬ ሰው የሚጨምሩት ይኖራል። በእውነቱ ጥሩ አድርገው ገልጸውታል። በተባለውም በዚያ ዘመን እኔ አስራ አምስት አመት ሰው ነኝ። በእውነቱ ችግሩን እንኳን በደንብ ምንረዳበት ጊዜ አልነበረም እና በዋናነት አሁን መጀመሪያ ላይ እንደተለያዩ የሚለው ሳይሆን ከተለያዩ በኋላ የተነሳው የታየው ችግር ነው እኛን ያሰባሰበን እና ብዙ ሰው በተለያየ መንገድ ገልጾታል፣ ያውቀዋል። ሁሉም ሰው በተለያየ መንገድ ያው ለጉዳዩ ትርጉም ይሰጠዋል። የሆነ ሆኖ ግን እኛ ችግሩ መፍትሄ ማግኘት ይችላል ከልዩነቱ ይልቅ ከልዩነቱ በኋላ የመጡ ችግሮች ወደ መፍትሄ እንድነድ በጣም እያስገደዱ ነው ያሉትና ይህንን መፍትሄው ከችግሩ ተነስተን መፍትሄው ቀላል ነውና አባቶች ወደ አንድ ጎራ ከመጡ መነጋገር ከጀመሩ መፍትሄው ቅርብ ነው። ከዚያው ነው ያለ የሚከብድ አይደለም። የሚል ሀሳብ ነው የተነሳ ነው እንጂ ወደ ኋላ ያለውን እንደተባለው በእውነቱ አጣርተን ይሄ ነው ይሄ ነው ከሚባለው ከተሰማው ከእስካሁን ውጭ እኛ የምንጨምረው ስለሌለ በዚያ ላይ ምንም ምን የምንጨምረው አይኖረኝም ግን እንደው እንደዋና አላመያዝ ነው። አሁን ያለው ችግር ግን መፈታት ይችላል ያለ መፍታት አባቶች አቅም አላቸው። ችግሩ ደግሞ ፍቱኝ እያለ ነው ያለው። ካልሆነ ግን ቤተ ክርስቲያኒቱ አደጋ እንዣቦባታል ልነዋ ክብሯ በተለያየ መንገድ እየተሸረሸረ ነው። የአባቶችም ክብር ቢሆን ቤተ ክርስቲያኒቱ ናትና ክብራቸው ቤተ ክርስቲያኒቱ አንድ ሁነው ሲመሯት ነው እነሱም ከላይ ሆኖ መታየት የሚያምረው ና ይሄን እንደው ተቀራርባችሁ እዩ ትባካችሁ የሚል ነው የእኛንትን ያለና እኔ የሚጨ ጀምረው ይኸው ነው። መቼም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እጅግ አንጋፋ የሆነች ያቀፈቻቸውም አበው መሪዎቿ እጅግ የተከበሩ ለሰማይም ለምድርም ለብዙ መፍትሔ የሚጠበቁ እንደውም እነሱ ገላጋይ እንዲሆኑ የሚታሰቡ ናቸው በኢትዮጵያ ውስጥ የሌሎችም እምነቶች ተከታዮች በክርስትናውም ውስጥ ያሉ ይሁኑ ከክርስትናውም ውጭ ያሉ ቢሆኑ በትልቅ አክብሮት የሚያዩዋት ቤተ ክርስቲያን ነች። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እንደ አንጋፋነቷም በማኅበራዊውም ሕይወት በሁሉም ዘርፍ ባላት ቦታና አስተዋጽኦ፣ ይሄ ሁኔታ በቀጠለባቸው ዓመታት ውስጥ ጥረቶች ሲደረጉ ቆይተዋል። የምናውቃቸው ጥረቶች ለማቀራረብ እነዚህን ሁለት ወገኖች እናንተ የጀመራችሁት ጥረት ከዚህ በምን ይለያል? እስካሁን ድረስ ከተደረገው ጥረት። አንደኛ፣ ሁለተኛ አባቶችስ መሪዎቹስ ይሄንን ያላቸውን ቦታ ያላቸውን ስም የሚጠበቅባቸውን ኃላፊነት አስበው ምን ያህል በንቃት ይንቀሳቀሳሉ ወደፊት ብላችሁ ታምናላችሁ? በላከ ህይወት እርስዎ ሊቀጥሉ ይችላሉ። እሺ ገር ይስጥልን። ትልቅ አባባል ነው። ቤተክርስቲያኗ እውነት ነው ብዙ የታሪክ መድበል ናት። አባቶችም ያለፈውን ታሪክ ያሳለፉትን ያስረከቡልን አባቶች ታሪክ ስንመለከት ገላጋዮች፣ አስታራቂዎች፣ የሰላም መሪዎች እንጂ እንደዚህ አይነት ታሪክ አጋጥሟቸው የማያውቅ። አሁን ደግሞ እንግዲህ ጊዜ በረዘመ ቁጥር አንዳንድ ችግር መፈጠሩ በዓለም ላይ የታወቀ ነው፣ ተፈጥሯል። ይህን ለመፍታት የሚደረገው ንቃትና ክትትል ምን ይመስላል የሚለው እስካሁን ባየነው መልካም ነው። ከግራ ቀኙ አወንታዊ የሆነ መልስ ነው ያለው። ክትትሉ እንዲቀጥል ለሰላም ዝግጁ መሆናቸውን ለእርቅ ዝግጁ መሆናቸውን ነው እየገለጹልን ያሉ። በዚህም አካሄድ ወደ እውነተኛ የአባትነት ስራ ሰርተው በሕዝቡም ዘንድ በቤተክርስቲያኑ ዘንድ መልካም ታሪክ ይጥላሉ ብለን ተስፋ ነው የምናደርገው እንደ ጅምሩ ጅምሩ ከሁለቱም ሲኖዶቶች ልኡካን ተልከው መልእክቱን አድርሰዋል። አበውንም አነጋግረዋል። ከሁለቱም የሲኖዶስ አበው የተሰጡት መልሶች ይሁንታን የሚያሳዩ ቀጥሉ፣ ጥረቱ ይቀጥል፣ እንተባበራለን የሚል መልስ ነው ያለ። ያንን ይዘን እንግዲህ ተስፋችን ጽኑ ነው። እንደተባለው ታሪካችን፣ እኛም የምንገልጽላቸው በየአጋጣሚው አባቶችን አንድ በየግላቸው በምናውቃቸው አባቶች ፊት እየተገኘን አብራርተናል። ሁለተኛ በጉባኤ በሲኖዶሶቻቸው በምልአተ ጉባኤም ተገኝተን አብራርተናል። ይህንን በአዎንታዊ የተቀበሉት ስለሆነ ቀጣዩም የበለጠ ይህንኑ የሚያጠናክር አባታዊ መንፈሳዊ እውነተኛ የቤተ ክርስቲያን ስራ ይሰራል ብለን ተስፋ እናደርጋለን እንግዲህ መቼም ጊዜ የሚያመጣውን ወደፊት ማየት ነው የምንችለው። እስካሁን ባለው ሁኔታ ግን ጥሩ ነው እና ሰላሙ ይመጣል፣ አንድነቱ ይመጣል፣ ይስተካከላል፣ የተበላሸው ይቃናል ብለን ተስፋ እናደርጋለን። እሺ መምህር ፍሬ ሰው፣ በእውነቱ መላከ ሕይወት እንደገለጹት ሆኖ ከባለፈው አስታራቂዎች እኛ በምን ትለኝ ያላችሁ ለሚለው ያው ያ ባለፈውማ ወንድሞች አባቶች ቤተክርስቲያን ልጆች ናቸው። እኛም የተነሳ ነው እነሱ ከሄዱበት ጉዞ ተነስተን ነው ምን እንዳጋጠማቸው ችግር ምን ላይ ደርሰው እንደነበረ ምን ሊሆን ይችላል የሚለውን ገምግመን ያን ጊዜ ከሆነ ደግሞ አሁን ሌላ ብዙ ዓመት ተጨምሮ ችግሩም እየገዘፈ መምጣቱ ምናልባትም ያን ጊዜ አባቶች በደንብ ያልታያቸው ነገር አሁን ታይቷቸው ይሆናል። ሁለተኛ አንድ ነገር ደግሞ ከብዙ ጥረት በኋላ ነው የሚመጣው እና እንደው ምንጊዜም ቢሆን ያለው ችግር እንቅልፍ የሚያስተኛ አይደለም። ትላንት ሞክሬዋለሁ ብለን ነገር አይደለም፣ ተስፋ የሚያስቆርጥም አይደለም። ስለዚህ እኛ አሁንም ቢሆን ከትላንትናው ወንድሞች ከትላንትናው አባቶች ጥረት ከነሱ ከሄዱበት ጉዞ በመነሳት ነው አሳሙን ይዘን የምንንቀሳቀሰው እና ዛሬ ግን ለየት ያደርገዋል የምንለው ብዙ አባቶች ችግሩን የተገነዘቡት ይመስላል። ልዩነቱ ደግሞ ያመጣውም ጣጣ ከትላንት ባለፈው ከተጀመረው የእርቅ ዘመን ከዚያ በኋላ የታዩ ክስተቶች በጣም ለቤተ ክርስቲያኒቱ አደጋ እየሆነ ነው ያለው። ያንም ተገንዝበናል። በሌላ መልኩ ደግሞ አባቶች እንዴት አይተውታል? አባቶች በአጋጣሚ ni ሁለቱም ቅዱሳን ፓትሪያሪኮቹ በአንድ ቤተ መቅደስ የነበሩ በቅርብ የሚተዋወቁ በቅርብ የሚከባበሩ አባቶች ነው የነበሩት። የመጀመሪያ ለሊቀ ጳጳስና ሹመታቸው በአንድ ዘመን የተፈጸመ ነው። ስለዚህ በጣም የሚቀራረቡ ሰዎች ናቸውና የሚያቀራርብ ከተገኘ ከምንም በላይ ጉዳዩን የመፍታት እድሉ ይኖራል። ከእኛ በላይ እነሱ ይተዋወቃሉ። እኛ መንገዱን ብንጠርግ፣ እኒያ አባቶች በጓደኝነት ከታችኛው ጀምሮ ከቤተ መቅደስ አገልግሎት በነበረው ጊዜ ጀምሮ የሚ ተዋወቁ በብዙ መልኩ የሚግባቡ ናቸው፣ እና ችግሩ ኋላ ላይ ነው ጎልቶ እየመጣ ያለው። ምናልባትም ደግሞ በወቅቱ ችግሩም ሲፈጠር አንዳቸውም አልኖሩም የሚለውም ታሳቢ አድርገናል፣ እና ስለዚህ ይሄ እንደ ድል ይፈጥርልናል ብለን የተነሳ ነው። በዋናነት ግን ዛሬም ይሁን ነገም ይሁን ቤተ ክርስቲያኒቱ አንድ እስካልሆነች ድረስ ችግሩ ለቤተ ክርስቲያኒቱ ብቻ ሳይሆን ለአባቶችም ክብር፣ ለምእመናኑም ህብረት፣ ለአገሪቱም ልልና ምክንያቱም አገሪቱንም አስከብራ በታሪክም በባህልም በሁሉ ነገሩ በማህበረሰቡም ያለውን ስነ ምግባር ይዛ የቆየች ቤተ ክርስቲያን ስለሆነች ቤተ ክርስቲያኒቱ የሚደርስባት አደጋ ለአገሪቱም የሚተርፍ ለህብረተሰቡም፣ ለነበረው ወርቃማ ባህል አደጋ እንደሆነ ፈረርተናል። አባቶችም ከዚህ የተነሳ ይመስለናል። አሁን ባለው በቅርበት በምናነጋገራቸው ጊዜ አዎንታዊ መልስ ነው ያላቸው። ሁሉም ከእኛ ይበልጥ የቤተክርስቲያኒቱን ልዩነት ያሳዝናቸዋል፣ ይተክዛሉ። እንዴት እናድርገው ነው? ስለዚህ እኛ እየሆን ያለ ነው ምንድን ነው የሚያሳስባችሁ ከሆነ መፍትሄውም እንዲህ ሊሆን ይችላል። እናንተ ስትገናኝ፣ የበለጠ ደግሞ አዘናችሁን፣ በጋራ ስትነጋገሩ መፍትሄው ከእጃችሁ ላይ ነው ያለው። መቼም ችግር የመጣው በሰው ምክንያት ከሆነ መፍትሄውም ከሰው ልጅ ጋር ነው አብሮ ያለው እና ከእናንተ ከአባቶች የሚርቅ አይደለም ብለን ነው የእኛም እንቅስቃሴ። አባቶቻችን የተረዱን ይመስላል፣ እስካሁን በተንቀሳቀስ ነው። ስለዚህ በሁለቱም በኩል የተሰጠው ጥሩ አዎንታዊ መልስ ነው ይሄ ነው። ሁሉን ያነሱት አንድ አባባል ነበር፣ መምህር ፍሬ ሰው፣ ሁለቱም ፓትርያርኮች ብለው ተናግረው ነበረ። የብዙ ሰው ህመምም ይሄው ይመስለኛል። ምናልባት ችግሩን እንዳላችሁት ቀደም ሲል የሚያውቁት የውስጥ አባቶች ቅርበት ያላቸው ሊሆኑ ይችላሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አንድ ሆና ሳለች ሁለት ሲኖዶሶች፣ ሁለት ፓትርያርኮች እየተባለ ይነገራል። ለመሆኑ እናንተ እንደዚሁ ስትመለከቱት የቀኖና ችግር የሕገ ቤተ ክርስቲያን ችግር ይታያችኋል ወይ? መንገዳችሁ ላይ ነው ወይስ ደግሞ ይሄ የምድሩ ፖለቲካ ውስጧ ገብቷል? መምህር ፍሬ ሰው ሊቀጥሉ ይችላሉ። በእውነቱ እንግዲህ የቀኖና ችግር የለም አለ ለሚለው ችግር ሲፈጠር መቼም የነበረው ደንብ በተግባር አይተረጎም ሲል ነው ችግሩ የሚመጣ የታወቀ ነው። ያ የጋራ ደንቡ ከተከበረ ችግር አይመጣም። የሆነ ሆኖ ግን ቀኖና በቅዱስ ሲኖዶስ የሚወጣ የሚቀኖን ነው ማለት ሕጉ ስርዓቱ ለምሳሌ አሁን የምንጠቅሳቸው ህጎች በሙሉ ቀደም ሲል ከሰለስቱ ምዕት ጀምሮ የተሰሩ ቀኖናዎች በሙሉ አባቶችም በዘመኑ የወሰኑ አባቶች ምንድነው የሚሉት? በመጨረሻው ላይ በኋላ ዘመን ያመጡ አባቶች ተጨማሪ መበየን ይችላሉ፣ ቀኖናውን ማሻሻል ማስተካከል ይችላሉ ነው ያሉት። ምክንያቱም ዘመን የሚያመጣው ችግር ስላለ ነው። ችግር አንድ አይነት መልኩ ነው ስለማይቀጥል እንደየዘመኑ እንደየትውልዱ በህግ አንቀጽ ከተጠቃለለው ውጭ ሌላ አሻሚ ነገር ሊመጣ ስለሚችል ለዚያም ህግ ስለሚያስፈልገው ነው። እና ይሄ ነው። ሌላው ፖለቲካዊ የሚለው እንግዲህ እኛ አሁን ሁሉም ችግር ሊኖር ይችላል ላይኖርም ይችላል። እኛ ግን ሁሉም ሰው ችግር ሊፈጥር የሚችለው ችግሩ ስላልታየው ነው። እየደረሰ ያለው ለቤተ ክርስቲያኑ እየደረሰ ያለው አደጋ ስላልታየው ነው አንድ ብንሆን የሚገኘውን ጥቅም ስላላየ ነው ብለን ስለምንገነዘብ ሁሉንም በሁሉም መልኩ ያሉን ችግሩን የሚጠቅሱ ሰዎች ወይም እንቅፋት ሊሆኑ የሚችሉትን ሰዎች በአጽንኦት ማስረዳትና ጥቅሙን ማሳየት ነው እንደ ዓላማ የወሰድ ነው እና ከሌ ችግራችን ነው ከሌ እንዲህ ሊያደርገን ይችላል ብለን ሳይሆን ቢገጥመን በፖለቲካም በኩል ቢገጥመን ማስረዳት ነው። በቀኖናም በኩል ይመጣ ይሄ ነው መፍትሄው እያል እናስረዳለን። ይሄን ደግሞ መቼም የሰው ልጅ ቅንነት ነው የሚበዛው እና ከተረዳን ከመረዳዳት ከማስረዳት የሚቀር ነገር ስለሆነ ከአስረዳናቸው ሁሉም አካላት ይቀበሉናል። ምናልባትም ካለመረዳዳት የመጣ ነገር ሊሆን ይችላል የሚል አዎንታዊ ሀሳብ ነው ያለን። ሁሉንም ችግሮች ዳሰናቸዋል። ችግር ሊሆኑ ይችላሉ የሚሉትንም ጉዳዮች በሙሉ ዳሰን ለሚመለከታቸውም ሁሉ በቀጥታም በተዘዋዋሪም የማስረዳት አሁን ያለችበትን የደረሰችበትን ቤተክርስቲያኗ ወደፊትም ከዚህ ቀጥሎ ከዚህ የባሰ ሊመጣ እንደሚችል የማስረዳት ነው እና ክርስቲያን የሆነ ኢትዮጵያዊ የሆነ የቤተክርስቲያኒቱ ጉዳይ ያገባዋል። በኢትዮጵያ ውስጥ የኢትዮጵያ ቤተክርስቲያን አሻራ የሌለበት ማንም የለም። ስለዚህ ሌላ ሃይማኖት ሲኖረው ኢትዮጵያዊ በመሆኑ ብቻ የቤተክርስቲያኒቱ ታሪክ ግርማውና ሞገሱ ነው፣ ሀብቱ ነው፣ ነጸብራቅ ነው እና ያ ሁሉ ሁሉም ሰው ይመለከተዋል። እንዲመለከተው ግን እኛ በጣም ማሳየት ይኖርብናል፣ ማስረዳት ይኖርብናል። ይሄ ብቻ ሳይሆን ሌሎች የሚሰሙን ሰዎችም ይሄን ለማስረዳት የሚያስችል አቅም ሀሳብ እንዲለግሱን ሁሉ እንፈልጋለን። ስለዚህ በዚህ መልኩ ካደረግን የሚያስቸግረው ይለዝባል፣ እንዲሁም ከኛ ጋር አግዞ ሊቆም ይችላል የሚል ግምት ሀሳብ ነው ያለን። እዚህ ላይ ደግሞ እግዚአብሔር ይረዳል። እኛ ድርሻችንን እንስራ፣ እግዚአብሔር ያከናውናል። ግን እኛ በዘመናችን ምንሰራን የሚለውን ነገር እንዳይቆጨን የምንችለው ሁሉ መስራት አለብን ብለን ነው የተነሳሳ ነው። በዚህ መልኩ ነው። መላከ ሕይወት አረገ ወይ አቤት ንስቲ። እርስዎ ደግሞ የሚሰማ ተገልጿል። በእውነቱ በጥሩ ሁኔታ ነው የተገለጸው። የቀኖናም ይሁን የዶግማም ይሁን የፖለቲካም ይሁን ጫና በተለይ ቀኖና ዶግማ የሚባለው ነገር ለእኔ ምንም ጥሰቱም ምኑም አይታየንም። ለመጣላት ለመለያየት እንደ ምክንያቱ ነው ከመጠቀስ በስተቀር፣ በዚያም ያለው ቀኖና አንድ ነው፣ በዚህም ያለው ቀኖና አንድ ነው። እንደ ትልቅ ነገር ተደርጎ አንድ አቅጣጫ የሚጠቀሰው ያው ሁለት ፓትሪያርክ ሆነ የሚለው ነው። ይሄ የሁሉ ችግር የሁሉም ጭንቀት ነው። ያን ማን አደረገው እንዴት ነው የተደረገው በምን ምክንያት ሆነ የሚለውን በእውነቱ በእኔ በኩል ሁሉም ጠያቂ ነው። ለምን ሆነ ለሚለው ነገር ሁሉም ጠያቂ ነው። የተደረገው በላይ በቅዱስ ሲኖዶሱ አካባቢ ነው የተፈጸመው። ያንን ተቀምጦ የመፍታት ችግሩና መነሻውን አውቆ የመፍታት ኃላፊነቱም አሁን የቅዱስ ሲኖዶሱ ነው። ቤተክርስቲያን አንዲት ናት። እንኳን አንዲት ኦርቶዶክሳዊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀርቶ በዓለም ያለች ቤተክርስቲያን አንዲት ናት ብላ የምታምን ቤተክርስቲያን ናት። በዚያች አንዲት ቤተክርስቲያን ላይ ሁለት ራስ እንደ በቀለባት ያህል የሚያስጨንቅና ቅልፍ የሚነሳ ችግር ነው። ይህንን ለመፍታት ሲኖዶሱ አሁንም የጠነከረ ሂደት ሊሄድበት ይገባል። ፖለቲካውም ጫና ቢመጣ የመመከት ኃላፊነቱ የቅዱስ ሲኖዶስ ነው። እኛ አናውቀውም፣ ታች ወርዶ የምናየው ነገር የለም። እንደው ፖለቲካው ነው ይሄን ያደረገው ፖለቲካ ነው ይሄ የተፈጠረው የሚለውን ነገር እኛ በውጭ ያለው ሰው አያየውም ሲባል ነው ሲባል ከምንሰማው ውጭ እጁን ከቶ ይሄን አደረገ ሲባል ብዙ አንሰማም። ጥርጣሬ ደግሞ ማስረጃ ሊሆን አይችልም ገና ይሆን ይሆናል ብለን የምንሰጠው ሀሳብ ቢኖርም ሊሆን አይችልም። ስለዚህ አሁን እነዚህ አባቶች በተለይ ከአምስት ስድስት ዓመት ጀምሮ የእርቅ የሰላም የአንድነት ጉዳይ በሁለቱም ሲኖዶሶች ተመላልሶ ይነሳል። የሲኖዶስ ጉባኤ በሚያጠናቀቁበት ጊዜ ለሰላምና ለአንድነት ዝግጅዎች ነን በራችን ክፍት ነው የሚል የሰላም መግለጫ ይሰማልና ይሄ ዝግጁ መሆናቸውን በመገንዘብ ነው። አሁን እንግዲህ ያለው ይሄ ጉባኤ ለምንኛ አናግዝም? ከታች ሆነን በሩ አናመቻችን? በሩን አንከፍትም? ክፍት የሆነውን በዚያ ውስጥ ገብተን እኛ ደግሞ አባቶቻችን ተቀራረቡና ተነጋገሩ፣ ይህንን ሰላም አምጡ፣ ይህንን አንድነት ፍጠሩ ብለን እንርዳ የሚል ዝግጅት ነው። ከሀደ ያለው እና ጫናውን በእውነት ብዙ ጊዜ ደጋግም የምለው ነገር አለኝ። የሌላ ውስጣዊ ሁን ውጫዊ ጫና ለእኛ ግልጽ አይደለም፣ አናውቀው። እዚያ ውስጥ ያለው ግን ሊያውቀው ሊረዳው ይችላል። ይህም የነበሩት አባቶች ናቸው። እነሱ ደግሞ እንዳልኩት በጤናም በእርግናም ብዙዎቹ የሉም። አሁን እየተነጋገርን አስብ ነበር ከአስር የማይበልጡ አባቶች ነው የቀሩት። የተቀረው በዚህኛውም ብዙ አባቶች አሉ፣ በወዲያኛውም ብዙ አባቶች አሉ። የነገሩን መነሻ የማያውቁት ናቸው። ግን የቤተክርስቲያን አንድነት ያሳስባቸዋል። አሁንም ቢሆን የመለያየቷ ጉዳይ ስለሚያሳስባቸው ሁሉም በጭንቀት ይከታተሉታል። እኛንም ሲያነጋግሩም ግፉበት፣ በርቱ፣ ከጎናችሁ ነን የሚል ሀሳብ ነው ያለው እና ይህን ነገር እንግዲህ ይህን ጊዜ ልንጠቀምበት ይገባል አባቶቻችንን ቅድም ከአቶ ሶሎሞን በሰፊው እንደተገለጸልን ተምሳሊት የሆነች ቤተክርስቲያን የእርቅና የሰላም ተምሳሊት የሆነች አባቶች ያሉባት ክርስቲያኑ ብቻ ሳይሆን ማንኛውም ኢትዮጵያዊ ትኩረት የሚመለከታት ቤተክርስቲያን ዛሬ ለእርቅ ራሷን አታዘጋጅም ብለን አናምንም። ይዘጋጃሉ፣ ይታረቃሉ፣ አንድነት ይፈጠራል ብለን እግዚአብሔርን አጋዥ በማድረግ ጥረታችን ይቀጥላል ማለት ነው። ርስትና የሰላምና የአንድነት ጉባኤ ሁለተኛ ዙር ስትሉ ምን ማለታችሁ ነው? ከዚህ በፊት ተጀምሮ ነበር። እናንተም እንደምታውቁት በዚሁ በአሜሪካ ግን ለሶስት ጊዜ ድርድር ከሶስት በላይ ነው ይመስለኛል። እንዲሁም በአንደኛው አባቶች በዚያም በዚህም ያሉት በአንድ ቤተ መቅደስ አብረው የቀደሱበት አገልግሎት የሰጡበት ተለያይተው የኖሩት አባቶች እንደ ተደራዳሪ ሳይሆን ሲገናኙ ናፍቆታቸውን የተነጋገሩበት እንደ ከዚያኛው በፊት በመጋረጃ ጀርባ ሄዱ የነበሩት ሲገናኙ እንዲ ከሆኑ ምንድን ነው የሚለያያቸው? የሚል ብዙዎቹን በቅርበት የነበሩ ሰዎች ጥያቄ ያሳረ ነው እና የመጀመሪያው አባቶች የደከሙትን ድካም በዚህኛው ውስጥ ዋጋ በመስጠት አሁን ያኛውን አንድ እናድርግ የሚለው አላም አሁንም እነዚያኞች ይዘውት የነበረ አሁን እኛም ቀጥለ ነውዋል እንደማለ ማለት ነው። ከየት ከየት ነው የተሰባሰባችሁት? ስንት ናችሁ? በዚህ ጥረት ውስጥ አሁን ያላችሁ በእውነቱ እንግዲህ እንደዋናነት ዋናነት ስንቋቋም በዚህኛው በውጩ ሲኖዶስ ያለው በሀገር ቤት ሲኖዶስ ያለው ነው። አሁን እኳን እዚሁ ላይ ቀርበን የምንናገረው እኔ በዚህ በውጩ ሲኖዶስ ነው ያለውት በዚህ በደብረ ኃይል ዋሽንግተን ዲሲ ደብረ ኃይል ቅዱስ ገብርኤል ነው አገልግሎት የምሰጠው። በውጩ ሲኖዶስ ውስጥ ያለው ቤተክርስቲያን ነው። ቀደም ሲል እንደገለጹት መላከ ኃይል በሀገር ቤት ሲኖዶስ ነው ያሉት እና ከዚህም ከዚያም ነው እና በጥቅሉ ወደ አስራ ሁለት ስራ አስፈጻሚ አለን ወደ ሀያ አራት ነው ጠቅላላ አባላቱ። ከዚያ ውስጥ ደግሞ አስራ ሁለት ስራ አስፈጻሚ አለ አባላቱ እንደዚያ ናቸው እና ከተለያየ ዓለም ነው ከኢንግላንድ፣ ከስዊድን፣ ከጀርመን፣ ከቤልጅየም፣ ከካናዳ እና የሌለበት ዓለም አለ ማለት አንችልም። እንደው ለመገናኘት ያው የአንዳንድ ጊዜ የሌሊቱና የቀኑ ልክ እንደ አውስትራሊያ ለስብሰባ መች ካልሆነ በስተቀር በቀጥታ የሚሆን በተዘዋዋሪ ከተለያዩ ሀገሮች አብረውን እንትን ይላሉ እና በዚህ መልክ የተቋቋመ ነው ማለት ነው። እንግዲህ የሚቀጥለው ስብሰባችሁ የሚቀጥለው ጉባኤያችሁ የምትገናኙበት ሁለቱንም ወገኖች የምታገናኙበት ሀሳብ አላችሁ የያዛችሁት? እሱ ዋና ስራችን ነው እሱማ። ምንም አዎ፣ መቼ ነው የምንቀሳቀሰው? እሱን እንግዲህ ገና አሁን ነው ወደ አባቶች ልኡካን ተሄደው በውጩም በአገር ቤቱም ልኡካን ነደ አስረዱት እና በውጭ ወደ አገር ቤት የሄዱትም ልኡካን ተመልሰዋል። ሁሉም ልኡካን አልተመለሱም፣ የተወሰኑት ገና ሀገር ቤት ናቸው። እዚህ ያለው አባቶች የሚመቻቸውን ጊዜ በማመቻቸት ይሄ ጊዜ ይመችናል የሚለው የሁለቱም በውጭም በውስጥም ያሉት አባቶች ጊዜውን የሚመርጡት እነሱ ናቸው። የሚመቻቸውን ጊዜ ግን እኛ ዛሬም ይሁን የሚል ጥያቄ መጎትጎት ነው። እኛ እና እንዲያመቻቸን ነው ቀደም ብለን ቦታውን እንትን እንድንል ምን ያህል ጊዜ እንስጥ፣ እንዴት ይሁን የሚለውን እየጠየቅን ነው። እነሱ በዚህ ጊዜ ይመቸናል የሚለውን መልስ እንዳገኘን እንትንላለን ማለት ነው። ምናልባት እዚህ ጋር መላከ ሕይወት ድል ስጦት የሚጨምሩት ነገር ካለ ይኸው ነው እንግዲህ። ጊዜ ብቻ ሳይሆን ቦታም እናመቻቻለን። ገና የት ይሁን መቼ ይሁን የሚለውን ይህም የእነሱን ፈቃድ እንጠይቃለን። እኛንም ጥንካሬ ገና እንገመግማለን። እነሱን በምናሰባስብበት ጊዜ ብዙ ነገሮች ይጠብቁናል፣ የማስተናገዱ፣ የመቀበሉ፣ የመሸኘቱ ጉዳይ። ያን ሁሉ ለማጠናከር ያው እየሰራን ነው ያለ ነው። ሀያ አራት ዋና አባላት እና አስራ ሁለት ስራ አስፈጻሚ አባላት አሉ ስንል ይሄ አሁን ያለውን ነው። ይህ ወደፊት ሰፋ ያለ በየሀገሩ ንዑሳን ክፍሎች ይኖሩናል። በሀገር ቤት ውስጥ ጭምር ይኖረናል እሱንም አሁን ወደ ሀገር ቤት ሄደው የነበሩ አባቶች በመጠኑ ቢሆን ሰዎችን አነጋግረው አፈላልገው አመቻችተው የመጡት ነገር አለ በዋና ስራ አስፈጻሚ ኮሚቴው ሲጸድቅ በሀገር ቤትም ሌላ ቅርንጫፍ እንደሚኖረና በቅርብ ጉዳዩ እንዲከታተል ለማድረግም ምጥሏለን ያን ያን አድርገን አሰብነው ነው ደረጃ ለመድረስ የመላውን ኢትዮጵያውያን ትብብር ይጠይቃል ወደ ትብብሩ እንዲመጣልን እንቅፋት ከመሆን ብዙ አንዳንድ ጊዜ ባለፈውም ቢሆን እንቅፋት ተፈጥሮ ይመስለናል የተቋረጠው እነሱ ወደውታል። ለመጠራረቅ ለመቀራረብ ተስማምተዋል። ግን በመካከሉ የተፈጠረውን ነገር አናውቅም፣ እስካሁንም አይታወቅም፣ ተቋርጦ ቀርቷል። አሁንም እንደዚህ አይነት ነገር እንዳይገጥመን ሚዲያዎችም እናንተ እንደናንተ ያለውም ድርጅት፣ ሌላውም ሌላውም ህዝብ ስለ አንድነት ማሰብ ይኖርበታል። ከመጣላት ከመለያየት የሚገኝ ትርፍ እንደሌለ ሁሉም ያውቀዋል። ግን ጊዜው ግድ ቦታና ጊዜ ፈጥሮም ቢሆን ወደ መለያየት ደግሞ የሚያዘነብሉ ሀሳቦች አንዳንድ ጊዜ ሲንጸባረቁ ይታያልና እንዲያው በተቻለ መጠን ወደ ሰላሙ ወደ አንድነቱ ለሀገራችንም ለቤተ ክርስቲያናችን እንደው ለማን እንደው ለጥቂቷ ለጥቂት ጊዜያችንም ለቀን ውሏችንም ሰላም አስፈላጊ ነው። አንድነት አስፈላጊ ነው። ምንም ነገር የተፈጠረ ችግር የለም። በቤተ ክርስቲያናችን የወዲያኛው የወዲህኛው የሚለው ነገር የመጣ ሁሉ ከመለያየት እንደው በትንሽ ቀን አንድ ቀን በተፈጠረ ስህተት አመታትን አስቆጠራ ወንድማማቾች እህታማቾች በአንድ እምነት እያመኑ አንድ አንድ አገልግሎት እየፈጸሙ ግን የውጩ የውስጡ የሚባል ክፉ አባባል ተፈጥሮ ይኸው ሁላችንም በአሻጋሪ እንድንተያይ እያደረገ ስለሆነ በአጠቃላይ ለአንድነቱ እንድንሰራ እንዲያው በዚህ አጋጣሚ ለሁሉም ኢትዮጵያዊ መልእክት አስተላለፋለሁ። እግዚአብሔር ይስጥልኝ። መቼም የተከበራችሁ አባቶች፣ ይቺ እጅግ የተከበረች እጅግ የከበደች ቤተ ክርስቲያን ብዙ ነው፣ ሰፊ ነው ቦታ በሀገር ግንባታ በስነ መንግስት በዳኝነትና ፍትህ፣ በጦርነት፣ በልማት፣ በትምህርት፣ በቤተሰብ ምስረታ፣ በሰብዕናና በሥነ ምግባር ነጻ፣ በማኅበራዊ ትስስርና መግባባት፣ በሥነ ጽሑፍ፣ በሥነ ጥበብ፣ በታሪክ፣ በሥነ ሕንፃ፣ በሌሎችም ብዙ ብዙ ጉዳዮችን ብናነሳ ከእምነቱ ከሃይማኖቱ ከክርስትናው ጎን ማለት ነው የብዙ ነገር መሠረት ዋልታ ማገር የሆነች ቤተ ክርስቲያን ነች ሰላሟ እና አንድነቷ ለብዙ ተከታይ ለብዙ ልጆቿ የሰላምና የአንድነት ምንጭ የሚሆን ይመስለኛል። ይሄ የሰላምና የአንድነት ሁኔታ ደግሞ በአጠቃላይ ለኢትዮጵያውያን ሁሉ የሰላምና የአንድነት ተስፋ መሠረት የሚሆን ይመስለኛል። እንግዲህ የተከበራችሁ አባቶች ሁላችሁም በዚህ ጥረት ውስጥ የተሳተፋችሁ፣ እግዚአብሔር አብሯችሁ ይሁን። ጥረታችሁ እየተሳካ እንዲሆን እመኛለሁኝ። እንደዚሁ ስራችሁን ደግሞ እየተከታተልን ወደፊትም ለህዝብ እናሳውቃለን የምትደርሱበትን። ለዛሬ ለጊዜያችሁ በጣም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እግዚአብሔር ይስጥልን። ሶሎሞን አንተን እግዚአብሔር ይስጥልን። በእውነቱ ከኛ ቀረት የሚለውን ጊዜ መቆጠብ እየመሰለን ተወት የምናደርገውን የበለጠ አንተ እያሟላህ ቤተክርስቲያናችንን ስለገለጽክልን በጣም እናመሰግናለን። Yeah, yeah. Daniel. I'm